የድሬዳዋ ከተማ አስተዳደር የኮሮና ቫይረስ ከተገኘባቸው ሁለት ግለሰቦች ጋር ንክኪ ያላቸውን ሁሉ ወደ ለይቶ ማቆያ ማስገባቱን አስታወቀ። ከእነኚህ መካከልም የአራቱ የደም ናሙና ለምርመራ ተልኮ ሁሉም ከቫይረሱ ነፃ መሆናቸውን መረጋገጡ ተገልጿል። ሆኖም የኮሮና ቫይረስን ለመከላከልና የሚያስከትላቸውን ችግሮች ለመቋቋም ህብረተሰቡ አስፈላጊውን ድጋፍ እንዲያገኝ ጥሪ አቅርበዋል። የቢሮ ኃላፊዋ ወይዘሮ ለምለም በዛብህ የሰጡትን መግለጫ የተከታተለው አዲስ ቸኮል በተከታዩ ዘገባ ዝርዝሩን ይነግረናል ባለፈው ሳምንት በድሬዳዋ የኮሮና ቫይረስ ከተገኘባቸው ሁለት ሰዎች ጋር ንክኪ ያላቸው 36 ሰዎች በተለምደው ፈረንሳይ ሆስፒታል ወደሚባለው ማቆያ መግባታቸውን የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛ አስታውቀዋል ባለፈው ማክሰኞ ነዋሪነቱ በአውስትራሊያ የሆነ የድሬዳዋ ነዋሪና ባለቤቱ የኮሮና ቫይረስ እንዳለባቸው ከተገለጸ በኋላ ንክክ የነበረባቸው ሰዎች ቶሎ ተለይቶ ወደ ማቆያ ባለመግባታቸውና የገቡትም ቁጥራቸው አናሳ በመሆኑ በአንዳንዶች ዘንድ ቅሬታ አሳድሮ ነበር። ሆኖም ባለፈው ሐሙስ የጤና ቢሮ ኃላፊ ሆነው ስራ የጀመሩት ወይዘሮ ለምለም ንክክ የነበረባቸው ሁሉ እንዲገቡ አድርገናል ብለዋል። ቫይረሱ በሰውነታቸው ከተገኘ ሰዎች ጋር የቅርብ ንክኪ ያላቸው ብለን የተጠረጠሩ የሕክምና ባለሙያዎች እንዲሁም ደግሞ ዘመድ ጓደኛ አጠቃላይ 36 የሚሆኑ ሰዎች ወደ ለይቶ ማቆያ አስገብተን ክትትል እያደረግንላቸው ነው። ስለዚህ እነሱም ምልክቱን በሚያሳዩበት ወቅት በሀገር አቀፍ ደረጃ በተቀመጠው አሰራር መሰረት ናሙና የላክን ውጤቱን የምናሳውቅ ይሆናል ማለት ነው። ተጠቁመው ያልገቡት ሰዎች ንክኪ እንደሌላቸው ስለተረጋገጠ ነው። ንክኪ ያላቸውን ሰዎች ሁሉ ለይተና ቆይተናል። ተስማምተናል። ካስገባናቸው ሰዎች ጋር ተስማምተናል። መቆየት ያለባቸውን ቀን፣ ምን ምን አገልግሎት እንደምንሰጣቸው ተግባብተናል ማለት ነው። አሁን ጥሩ ሁኔታ ላይ ነው ያለ ነው። በተያያዘ ከሁለቱ ኮሮና ቫይረስ የተገኘባቸው ሰዎች ጋር የቅርብ ንክኪ ነበራቸው ተብለው በለይቶ ማቆያ እንዲገቡ ከተደረጉት መካከል የአራቱ የደም ናሙና ተልኮ ነጻ መሆናቸው መረጋገጡንም ወይዘሮ ለምለም አስታውቀዋል። ይህም እስከዛሬ በአጠቃላይ ከድሬዷ የተመረመሩትን ሰዎች ቁጥር 13 ያደርሰዋል። በቀጣይ ግን በያዝነው ሳምንት የአረማ ዩኒቨርሲቲ የኮሮና ቫይረስ ምርመራ ይጀምራል ተብሎ እንደሚጠበቅና ይህም በስፋት ምርመራ ለማድረግ እድል ይፈጥራል ብለው እንደሚያምኑ ወይዘሮ ለምለም ተናግረዋል። በሌላ በኩል በከተማ መግቢያ በሮች የሙቀት መለኪያ ምርመራ እየተደረገ ነው ያሉት ወይዘሮ ለምለም የሰዎች መተፋፈግ የሚስተዋልባቸውን የገበያ ቦታዎች ሰፋ ወዳሉ ቦታዎች ለማዘዋወር መታሰቡንም ይናገራሉ። ወረርሽኙ የከፋ ችግር ሊፈጥር ቢችል ለመቋቋም ሁሉም ድጋፍ እንዲያደርግም ጥሪ አቅርበዋል። ወይዘሮ ለምለም አሁን ከፍተኛ ክራይስ ሊመጣብን ስለሚችል ድጋፍ እንፈልጋለን ከህብረተሰቡ። ስለዚህ ማንኛውንም ድጋፍ የህክምና እቃም ይሁን ሌሎች የምግብ ድጋፎች፣ በገንዘብም በእቃም ድጋፍ እንፈልጋለን። አሁን እኛ እየሰራን ያለነው የባሰ ችግር ሊገጥመን ቢችል እንዴት ነው ምላሽ የምንሰጠው፣ ለዚህ ችግር እንዴት ነው ምላሽ የምንሰጠው የሚለውን እየሰራን ስለሆነ መስተዳድሩም፣ የጤና ቢሮም በጋራ እየሰራን ስለሆነ ድጋፍ እንፈልጋለን። ማህበረሰቡ የሚያደርግልን ድጋፍ እንዲቀጥል እርስ በርስ የመረዳዳት ነው። ሁሉም ሰው ቤቱን ዘግቶ ዝም ብሎ መቀመጥ ሳይሆን ችግረኛ ካለ ርቀቱን ጠብቆ ቶሎ ቶሎ እጁን እየታጠበ ራሱን ከቤት ቶሎ ቶሎ ሲያወጣ የሚደጋገፍበት መንገድ ማጠናከር ይኖርብናል ማለት ነው። ስለዚህ ድጋፍ ያስፈልገናል። ከዚህ በላይ ችግር ቢገጥመን እንዴት ምላሽ መስጠት እንዳለብን እየተዘጋጀ ነው ማለት ነው። በድሬዳዋ አስተዳደር የፋይናንስና ኢኮኖሚ ልማት ቢሮ የሚመራ የድጋፍ አሰባሳቢ ኮሚቴ የተቋቋመ ሲሆን እስካሁን ከ15 ሚሊዮን ብር በላይ ቃል መገባቱንና ከዚህ ውስጥም አብዛኛው ገቢ መደረጉን የቢሮ ኃላፊው አቶ ስልጣን አለየ አስታውቀዋል። ከዚህ ውስጥ እስካሁን ድረስ እየተረከብ ነው ወይ ደግሞ እጃችን ላይ ደርሷል ብለን የወሰድነው በገንዘብ አራት ሚሊዮን ሶስት መቶ ሰባ አምስት ሺህ ብር ነው። በአይነት የተለያዩ ሸቀጥ፣ የምግብ ሸቀጣ ሸቀጦች፣ ንጽህና መጠበቂያ ሸቀጦች እና ሌሎችን ጨምሮ ወደ ስድስት ሚሊዮን አንድ መቶ አርባ ስምንት ሺህ ሀምሳ ብር የሚገመት ሸቀጣ ሸቀጥ በእጃችን ላይ ገብቶ ሁለታን ለመለጣል ተቋሚ ውስጥ በዝግጅት ላይ ነው የሚገኘው። በአስተዳደር ደረጃ ከሚደረገው እንቅስቃሴ ባሻገር በከተማ አስር ሺ ገደማ የሚሆኑ ታክሲዎች አገልግሎት እንዲያቆሙ መደረጋቸው፣ ከአጎራባች ክልሎች የሰዎች እንቅስቃሴ መቆሙ፣ ትላልቅ ገበያዎች መዘጋታቸውና በአጠቃላይ የከተማዋ የኢኮኖሚ እንቅስቃሴ በመዳከሙ የዕለት ጉርሳቸውን ለመሸፈን የተቸገሩ ነዋሪዎችን ለመደገፍ በአንዳንድ ሰፈሮች በጎ ፈቃደኞች እንቅስቃሴ የጀመሩ ሲሆን በመቶዎች የሚቆጠሩ ችግረኛ ነዋሪዎችንም የዕለት ጉርሳቸውን እየሸፈኑ ይገኛሉ። ለቤት ተከራዮቻቸው የአንድ ወር ኪራይ የሰረዙ የቤት አከራዮች፣ እንዲሁም የዳቦ ዋጋን የቀነ ከደረሰ ዳቦ ማምረቻም አለ። የኢኮኖሚ እንቅስቃሴው እንደዚሁ የሚቀጥል ከሆነ ግን የነዋሪዎች የድጋፍ ፍላጎት በበጎ ፈቃደኞች እንቅስቃሴ ብቻ ሊመለስ መቻሉን የሚጠራጠሩ ብዙዎች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።